ፓርቲው ዛሬ ረፋዱ ላይ በጽፈት ቤቱ በሰጠው መግለጫ ላይ ባሰራጨው ጽሑፍ ርዕስ ላይ እንዳስቀመጠው በሚቀጥሉት የምርጫ ወራት በሚሊዮኖች ድምፅ ለነጻና ፍትሐዊ ምርጫ የኢትዮጵያ ሕዝብ የስልጣን ባለቤት እንዲሆን እናደርጋለን ይላል። ከዚህ ቀደም ፓርቲው ያካሄዳቸውን የሚሊዮኖች ድምፅ ለነፃነት እና የሚሊዮኖች ድምፅ ለመሬት ባለቤትነት ንቅናቄዎች አስታውሶ በተለይ በመጀመሪያው እንቅስቃሴ የፈለገውን ውጤት እንዳገኘ የፓርቲው የውጭ ግንኙነት ኃላፊ አቶ ዳንኤል ተፈራ አብራርተዋል። ሦስተኛውና የመጨረሻው የአንድነቶች የሚሊዮኖች ድምፅ እንቅስቃሴ ይኸው የሚሊዮኖች ድምፅ ለነፃነትና ለፍትሐዊ ምርጫ የሚል መሆኑንም የጽሑፉ መግለጫ ይጠቁማል። መግለጫው አክሎ አንድነት በሰላማዊ መንገድ የስልጣን ሽግግር ለማምጣት ላቀደው ዋነኛ የትግል ምዕራፍ በሀገራችን እውነተኛ ለውጥ እንዲመጣ የሚፈልጉ ዜጎች ሁሉ ፓርቲውን በአባልነትና በደጋፊነት በመቀላቀል የለውጡ አካል እንዲሆኑ የሚያደርግ ተደራጅ 2007 ለለውጥ የሚል ሰፊ የማደራጀትና የቅስቀሳ ዘመቻ ለማካሄድ ዝግጅቱን ማጠናቀቁን ይናገራል። የዘመቻውን ዓላማ በተመለከተም የፓርቲው የድርጅት ጉዳይ ኃላፊ አቶ ዘካሪያስ የማነ ብርሃን ገልጸውታል። የዚህ ዘመቻ ዋና ዓላማ ዜጎች በዚህ ዓመት ግንቦት ወር ላይ በሚደረገው ሀገራዊ ምርጫ በንቃት እንዲሳተፉ በማድረግ በምርጫው አሸናፊ ሆኖ በመውጣት የኢትዮጵያ ሕዝብ የስልጣን ባለቤት እንዲሆን ማድረግ ነው። ፓርቲው ለዚህ አይነት እንቅስቃሴ ፖለቲካዊ ምህዳሩ ምቹ እንዳልሆነና የኢትዮጵያ ብሔራዊ ምርጫ ቦርድም ገለልተኛ ምርጫ አስፈጻሚ ካለው ብሎ እንደማያምን በዚሁ መግለጫው ይፋ አድርጓል። በሌላ በኩል ግን ይህንን አስቸጋሪ ነው ያለውን ሁኔታ ሊለውጥ የሚችለው ህዝቡ ስለሆነ ይህንን ዘመቻ ማቀዱን ይናገራል አቶ ዘካርያስ የማነ ብርሃን። በዚህ የሚሊዮኖች ድምፅ ለነፃና ፍትሃዊ ምርጫ ህዝባዊ ንቅናቄ አማካኝነት የፖለቲካ ምህዳሩን ለማስፋትና ህዝቡ በአጠቃላይ በምርጫው ሂደት ላይ ሙሉ ለሙሉ ተሳታፊ እንዲሆን በነቂስ ወጥቶ ካርድ እንዲወስድ እንዲመርጥና ድምፁን እንዳይቀማ ተደራጅቶ እንዲጠብቅ በማድረግ አሸናፊ ሆኖ እንዲወጣ የሚያደርገው ስትራቴጂ አውጥቶ እየሰራ ነው የሚገኘው። አንድነት ከዚህ የተሻለ የሰላማዊ ትግል አማራጭ አሁን ባለው የሀገራችን ነባራዊ ሁኔታ ለም ብሎ ያምናል። ብሔራዊ ምርጫ ቦርድ ብዙ ጊዜ በተቃዋሚዎች የሚቀርበውን ይህን ክስ በተደጋጋሚ ሲያስተባብር ቆይቷል። ሁሉንም በሀገሪቱ የሚገኙ ፓርቲዎች በአንድ አይን እንደሚያቸውና በፍትሐዊነት ጉዳያቸውን ሁሉ እንደሚመለከት ይናገራል። አንድነት በዛሬው መግለጫው አክሎ እንደገለጸው ዘመቻውን ለማሳካትም በቂ አቅም እንዳለው ይናገራል። ባለፈው ሳምንት መጨረሻ አካሄዱ የነበረውን የፓርቲውን ጠቅላላ ጉባኤ አስታውሶም ፓርቲው በአሁኑ ሰዓት ያለበትን የከፍታ ደረጃ በትክክል የሚያሳይ ነው ይላል። የፓርቲው የውጭ ጉዳይ ኃላፊ አቶ ዳንኤል ተፈራ ይህን ዘመቻ ወጀው ይኸው የፓርቲው ጠቅላላ ጉባኤ ነው ብለዋል። ይህን ህዝባዊ ንቅናቄ አውጆ ሄደው የአንድነት ጠቅላላ ጉባኤ ነው። አሁን ባለፈው አርብና ቅዳሜ በተደረገው ጠቅላላ ጉባኤ ላይ የተሳተፉ ከመላ ኢትዮጵያ የመጡ የአንድነት የጠቅላላ ጉባኤ አባላት ህዝቡን እስከታች ወርደን ለማደራጀት በዚህ ምርጫ አሸናፊ ኃይል ሆነን ለመውጣት በሀገር አቀፍ ደረጃ ንቅናቄ መደረግ አለበት ብለው አውጀው ሄደዋል። ይህን አውጀው ሲሄዱ ትዛዝ ሰጥተው አይደለም እየሄዱ ያሉት እራሳቸው ከየመጡበት ወረዳ ከየመጡበት ዞን ይህን እንደሚያስፈጽሙም ቃል ገብተው ሄዱ። የህዝብ ግንኙነት ኃላፊው አቶ አስራት ደስታ በበኩላቸው የፓርቲያቸውን ጥንካሬ ሲገልጹ አንድነት የመላ ኢትዮጵያውያን ቤት ነው ብለው ከአራቱም ማዕዘናት የሀገሪቱ ክፍሎች መጥተዋል ያሏቸውን የጠቅላላ ጉባኤውን አባላት በምሳሌነት ጠቅሰዋል። አቶ ዳንኤል ተፈራም በመጪው ምርጫ አንድነት በመላ ኢትዮጵያ በየትኛውም ደረጃ እጩዎች ሊያቀርብ ይችላል ይላሉ። አሁን ባለው ተጨባጭ ሁኔታ አንድነት ፓርቲ በመላ ኢትዮጵያ እጩዎችን አቅርቦ ማወዳደር ይችላል። ያ እዛ አቅም ላይም ደርሶ በተደረገው ጥናትና ባለን ግምገማ ከአራት መቶ ሃምሳ በላይ እጩዎችን ለተወካዮች ምክር ቤት ብቻ ማቅረብ እንችላለን። ግን እኛ እስከ መጨረሻው ነው መድረስ የምንፈልግ ሙሉ ለሙሉ ነው ማቅረብ የምንፈልገው። ይሄ አንድነት የደረሰበት ከፍታ ነው። በመላ ኢትዮጵያ እጩ አቅርቤ ተወዳድሬ ሕዝቡን አደራጅቼ የመንግስት ስልጣን እይዛለሁ ብሏል። እንደሚታወቀው ይህ ዓመት በኢትዮጵያ የኢህአደግ ስልጣን ከያዘ ወዲህ አምስተኛው የምርጫ ዓመት መሆኑ ነው። የመጀመሪያው ምርጫ በሽግግር ወቅት የተካሄደው ምርጫ እንደነበረም አይዘነጋም። በሁሉም የምርጫ ወቅቶች የተከናወኑት ምርጫዎች ከውዝግብ እየጸዱ አልነበሩም። ብሔራዊ ምርጫ ቦርድ በብዙዎቹ ተቃዋሚ ፓርቲዎች አይን ለገዢው ፓርቲ የወገነ እንደሆነ ሲከሰስ፣ በገዢው ፓርቲ ደግሞ ከወገንተኝነት የጸዳ እንደሆነ ሲመሰከርለት ቆይቷል። የዘንድሮ ምርጫ የሚያመጣውን ደግሞ ጊዜው ሲደርስና በዚህ መካከልም በሚኖሩት ክንውኖች እናየዋለን። በገዢው ፓርቲ በኢህአዲግ በኩልም በዚህ ዓመት በሚደረገው ምርጫ ያለውን ዝግጅት በዘገባዎቻችን እንቃኛለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ あ